በማዕከላዊ ጎንደር ዞር ጭልጋ ወረዳ አካባቢ የሚንቀሳቀሰው ልዩ ኃይል ይውጣ የሚለው ጥያቄ ተቀባይነት የለውም ሲሉ የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘሁ ተሻገር ተናግረዋል። ኃይሉ እዚያ ያለው ሰላም ለመጠበቅ እንደሆነ ተናግረዋል። ኃላፊው ለአሜሪካ ድምፅ አስተያየታቸውን የሰጡ የቅማንት ተወላጅ ነኝ ያሉ የአካባቢው ነዋሪ በበኩላቸው እንዲወጣ እየጠየቀ ነው በልዩ ኃይል ስም ተደራጅቶ የመጣውን ፋኖ በመባል የሚንቀሳቀሰ ሰውን ኃይል ነው ብለዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። በማዕከላዊ ጎንደር ዞን ጭልጋ ወረዳ አካባቢ ፖሊስ ሰርጎ ገብ ብሎ በጠራቸው ታጣቂዎችና በክልሉ ልዩ ኃይል መካከል ግጭት ተከስቶ እንደነበር ይታወሳል። ከሰሞኑ ታዲያ ግጭቱን አስመልክቶ የአማራ ክልል የሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት ኮሚቴ ነኝ በሚል ስም አካባቢውን እያወከ ያለው ኃይል ልዩ ኃይል መግባት የለበትም የሚል አቋም መያዙን ጠቁመዋል። ይህንን ደግሞ እንደማይቀበሉት ነው የገለጹት። ፖሊሶቻችን ከአንድ ቀበሌ ወደ ሌላ ቀበሌ ወንጀለኛ ይዘው ሲንቀሳቀሱ መጀመሪያ ነፍሰ ገዳይ ነው፣ ወደ ሕግ ይዘው ሲመጡ ተተኮሰባቸው። አንድ ፖሊስ ተገደለብን። አሁንም መከላከያና ልዩ ኃይል ጮንጮቅ ለሚገኝ የልዩ ኃይል አባላት ቀለብ አድርሰው ሲመጡ ተኩስ ተከፈተባቸው። ግጭቱን በሰፊው ለማንቀሳቀስ ስለተፈለገ የተሰራ ስራ ነው። ከዛ በኋላ ወደ ልጆቹ ወደ ካምፕ ተመልሰው ሲገቡት ከበባ ተፈጸመባቸው። ከካምፓቸው ላይ ውርጅብኝ ነው የወረደባቸው። ራሳቸውን የተከላከሉት ግጭት ውስጥ ተኩስ ሲከፈት ሰውንቷል። አላማው ምንድን ነው? እዛ አካባቢ አንደኛ የተረጋጋ ሁኔታ እንዳይፈጠር ማድረግ ነው። ሁለተኛ ወደ መተማ የሚወስደውን መንገድ መዝጋት ነው። ይህን በመዝጋት የአማራ አርሶ አደርና ባለሀብት ምርቱን እንዳይሰበስብ ሆን ተብሎ ስራዬ ተብሎ ታቅዶ እየተሰራ ያለ ስራ ነው። አንደኛው ጥያቄ ልዩ ኃይል ከአካባቢ እንዲወጣ የሚል ጥያቄ ነው። አሁንም ደግሜ የሚናገረው ልዩ ኃይሉ ከአካባቢ አይወጣም፣ ህግ ለማስከበር ይንቀሳቀሳል ስለዚህ ልዩ አይሉ ያለው አይክል ከተማ አለ። በአካባቢው ሰላም ለማስከበር እየተንቀሳቀሰ ነው ያለው እየተተኮሰበት እራሱን እየተከላከለ ነው ያለው የነበረው። አሁን መከላከያ ቦታው ላይ ተገኝተው ጉዳዩ ወደ መረጋጋት መጥቷል። በአጭር ጊዜ ውስጥ መኪና መንገዱን ለመክፈት ስራ እየሰራ ነው ያለው የመከላከያ መኮንኖችም ለማገዝ ጥረት እያደረጉ ነው ያሉት። ስማቸው እንዲጠቀስ ያልፈለጉ የቅማንት ተወላጅ የሆኑ አስተያየት ሰጪ ከአካባቢው እንዲወጣ የጠየቁት ፋኖ በመባል የሚንቀሳቀሰውን ኃይል መሆኑን ይገልጻሉ። የሚወጋን ኃይል ነው፣ እኛ አንፈልግም ያለው በልዩ ኃይል ስም በልዩ ኃይል ስም ከተለያየ ቦታ የመጣ አርሶ አደር መሆኑ የሚታወቀው በፋኖ ስም እየተደራጀ የሚመጣው ያን ፋኖ የሚባለውን አንፈልግም ነው እንጂ በፖሊስ በመከላከያ ህጋዊ ለሆነ ለመንግስት አካል የቅማንት ማህበረሰብ ተነጥፎ ወይም ደግሞ ዝቅ ብሎ አክብሮ ነው የሚመራው እንጂ የተለየ እንደዚህ አይነት ጀግንነት ወይም ደግሞ በሀገራችን እኛ ብቻ ነን መኖር የምንችለው ህግ እኛን አይገዛንም የሚል ወይም እንኳን እንደዚህ አይነት ነገር ማስተባበያዎች ናቸው። አስተያየት ሰጪው እንደሚሉት ለግጭቱ መቀስቀስ ምክንያት የሆነውም ሲያወዛግቡ የነበሩ ሶስቱ ቀበሌዎች ወደ ቅማንት እንዲካለሉ የፌዴራል መንግስት ወስኗል የሚል መረጃ መሰራጨቱ መሆኑን እኒሁ አስተያየት ሰጪ ይናገራሉ። ተሰራጭ የተባለው መረጃ በፌዴራል መንግስት የተወሰነው ውሳኔ በክልሉ መንግስት ተቀባይነት አላገኘም የሚልም ጭምር መሆኑን አስተያየት ሰጪው አክለው ይናገራሉ። አጠቃላይ የሰሱ ተምሎች ለካስት መቻል አለባቸው በሚል እስካሁን ድረስ ህዝቡን ግብሶች ያሰማ የቆየ መሆኑ ይታወቃል። በዚህ ሳቢ ደግሞ ያው ሰሞኑን ምናልባት ኢንፎርሜሽን ነው ከቤራ አቅጣጫ ተሰጥቷል የሰጣቸው በሚል ነው እዛ አሻገር ምናልባት እዛ አማራ ክልል ላይ አመራሩን ይዞ ውሳኔ ሰሞኑን ለማስተላለፍ የሆነ ስብሰባ አድርጎ ነበር ነው የሚባለው። በዛ ምክንያት ተወሰነ ሰዓት ታገሱን ማለት የማንነቱ ይሰጣቸው እንግዲህ በኋላ ይብቃ እንደ ሁሉም ቤር ብሔረሰቦች ብኩል ያገኙ የጠየቁት መብት ስለሆነ በሚል ማስተባበያ ተፈቶ ነበር ነው የሚባለው። በዛ ምክንያት መድረኩን አልስማሙ በሁለት ተካፍሎ ነበር። ከዛ በኋላ ለቆጥነ ሰዓት ይህ ሰጠን የሚል አቅጣጫ ይዘውን የወጡት ነው የሚባለው። ከፌዴራል መንግስት አቅጣጫ ተሰጧል ተብሎ መረጃ ደርሶን ነው ጸቡ መነሻ የሆነው እያልከኝ ነው? እና አሉባልታ ነው እኮ ማለት ነው። አሉባልታ ሊሆን አይችልም። ይሄ ነው ልልሽ አልችልም። ምናልባት በዚህ በዚህ ተበብ ነው ነገሩ የተነሳው፣ ሚል አንድምታ ስላለን ተጨባጭ የሆነ ነገር የለም ማለት ነው አሁንም። እሺ እንዳሉ ባልታን ያዘው እና ዳይሬክት ሆን ተብሎ ይሄ ነገር ከተፈጸመ በኋላ ክልሉ ኃይል የፀጥታ ኃይሉን ይሄን የፋኖ የሚባለውን ቡድን አገባ፣ ካገባ በኋላ ጥቃት አደረሰ። ለምን የአማራ ክልል የሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር በዚህ ተሰራጨ በተባለው መረጃ ላይ አስተያየት ሰጥተዋል። ፌዴራል መንግስት ይህን ቀበሌ ለዚህ አካባቢ ስጥ፣ ይህን ቀበሌ እንዲመደብ ብሎ ውሳኔ ማይሰጥም፣ አስተያየት ማይሰጥም ኦፊሻሊ ግን በግልጽ ምነግርሽ የፌዴሬሽን ምክር ቤት ጉዳዩን አውቀው እኛ የወሰንበትን ውሳኔ ሳኔ ከፍተኛ እናቆት ነው የፈጠው እነዚህ ሶስት ቀበሌዎች ሌላ ቀበሌ ተሻግሮ የሚገኙ ቀበሌዎች ናቸው። ስለዚህ እነዚህ ሶስት ቀበሌዎች በቀማንት የራስ አስተዳደር ጥያቄዎች ሊገቡ የሚችሉበት እድል የለም። ለዛ ነው በ69 ቀበሌዎች ላይ ክልሉ 69 ቀበሌ ላይ የወሰነ ክልል ምክር ቤት ሶስቱን ቀበሌዎች አካቶ መወሰን የማይችልበት ምንም ምክንያት የለም። ስለ ሶስቱ ቀበሌዎችን መነጋገር ይቻላል። ሶስቱ ቀበሌዎች ወደ ቅማንት የራስ አስተዳደር ጥያቄ ይግቡልን ብሎ መከራከርኮ ይቻላል። ይሄ እኮ አይደለም ወንጀሉ። ይሄ እኮ አይደለም ችግሩ። ስልሳ ዘጠኝ ቀበሌዎች የሚደራጀውን አስተዳደር አድራጅቶ ተጨማሪ ቀበሌዎች አሉን፣ ትክክል አይደለም የክልሉ ምክር ቤት የወሰነው ብሎ ተቋማዊ በሆነ መንገድ መዋቅራዊ በሆነ መንገድ ጥያቄ አቅርቦ መታገልኮ ይቻላል። መከራከርኮ ይቻላል። ወደ ጦርነት መግባትም አያስፈልግም። ወደ ግጭት መግባትም አያስፈልግም። ህብረተሰብን ማስጨነቅም አያስፈልግም። ህብረተሰቡ እኮ ጉሮምቦን ታንቆ ነው ያለው በነገራችን ላይ ። ስለዚህ ይሄ ሶስት ቀበሌ ለምን ተጠየቀ የሚል ግምገማ የለኝም እኔ የክልሉ መንግስትም ግምገማ። ማንኛውንም ጥያቄ መጠየቅ ይችላሉ። ግን ይሄ ወደ ግጭት መግባት የለበትም። የፌዴራል መንግስትም አልወሰንም። የፌዴራል መንግስት መወሰንም አይችልም። ምክንያቱም በህገ መንግስቶቻችን የተቀመጠ አቅጣጫ ስለሆነ በክልሉ በክልሎች ህገመንግስት ነው ራስን እድል በራስ የመወሰን በተለይ ደግሞ ከዚህ ከማንነትና የራስ አስተዳደር ጥያቄዎች ላይ የሚቀርቡ ጥያቄዎች በክልሎች ምክር ቤት ነው የሚወሰነው። ስለዚህ በዚህ መንገድ የተያዘ ነው እና በነገራችን ላይ የአማራ ክልል ከልክ በላይ ሄዶ የወሰነው ውሳኔ መሆኑ መታወቅ መቻል አለበት። ይህ ጥያቄ ደግሞ የትቂት ጽንፈኛ የቅማንት ኮሚቴ አባላትና ከፍተኛ ገንዘብ የሚከፈላቸው ካለፈው ሳምንት ጀምሮ በማዕከላዊ ጎንደር ዞን ጭልጋ ወረዳ አካባቢ በነበረው የሰላም መደፍረስ የሰው ሕይወት መጥፋቱን ንብረት መውደሙን ከሁለቱ ወገን አረጋግጠን መዘገባችን ይታወሳል። በዛሬው ዕለት አካባቢው ወደ ቀድሞ ሰላሙ መመለሱንና ተዘግተው የነበሩ መንገዶችን መከፈታቸውን ከክልሉ ፖሊስ ኮሚሽነር ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር